የሰማያዊ ፓርቲ የኦዲት ኮሚሽን በሥነ ስርዓት ኮሚቴው የተላለፈውን እገዳና የማባረር ውሳኔ ተግባራዊ እንዳይሆን ስለመከልከሉ የኮሚሽኑ ሰብሳቢ አቶ አበራ ገብሩ እንዲህ ገልጸውልናል። እንግዲህ ሰሞኑን የፓርቲውን ከፍተኛ ኃላፊዎች ጨምሮ አምስት ሰዎች ላይ ዲስፕሊን ኮሚቴ ውሳኔ አሳልፎ ነበረ። ውሳኔ ካሳለፈ በኋላ ውሳኔው በግልጽ ከመገለጹ በፊት ለሚመለከተው አካል ውሳኔ ወደ ውጭ ተወሰነ ነበረ። ይህንን ምክንያት በማለት ከሊቀመንበሩ ቅሬታ ቀርቦልን ነበረ። አንድ ሁለተኛ ደግሞ ውሳኔ ከተወሰነ በኋላም ከተወሰነባቸው ሰዎች ውስጥ አንዱ ይግባኝ ያቅርቧል። ያንን መሰረት አድርገን ጉዳዩን ለመመድበት ሙከራ ድረግ ካደረግን በኋላ አንደኛ ውሳኔው ግልጽ ባለመሆኑ፣ ማለት ምንድን ነው ተከሳሾች የሚጠየቁበት ሳሆን የገንዘብ መጠን አልተገለጸም። ተርቶ አልቀረናል ከወሪት ጣት በሚገለጸጉለት መሰረት ነው የሚለው እና አንደኛ እንዲህ ግልጽ ባለሆነበት ሁኔታ በመሆኑ፣ ሁለተኛ ውሳኔያቸውን በሚመለከት እንዳልኩት፣ ቅድም ውሳኔው ከመገለጹ በፊት ወደ ውጭ በመውጣቱ በፓርቲያችን እንደምመርቁ ቁጥር አስር ሁለት መሰረት ውሳኔው ለፓርቲው ያሳወቃል። ፓርቲው ውሳኔውን ለአባላት ይፋ ሊያጠርግ ይችላል የሚለው ደንባችን፣ ግን ይሄ ከመሆኑ በፊት ወደ ውጭ በመውጣቱ ይህንም እንዳንድ ችግር አይተነዋል። ሌላም የፍርድ ገቱ ላይ የስነ ስርዓት ችግር የነበረበት መሆኑ ማለት ምን ማለት ነው። አንዳንድ ጊዜ ተከታዮች በሌሉበት ምክክር ይሰማ ነበራል። ሌላው ደግሞ ከደንቡ ጋር የሚታረሱ ውሳኔ ማካተቱ። እነዚህን አራት ምክንያቶች ምክንያት በማድረግ በተለይ እነዚህን አራቱ ችግሮች በማየታችን የመሳሰሉ ችግሮች ስታዩበት ጉዳዩን እኛ አይተን የመጨረሻ ውሳኔ እስከዘ ድረስ አግደነዋል ወይም ተግባራዊ አይሆንም ብለን ውሳኔ አሳልፈናል። ኮሚሽኑ ይህን በተመለከተ መግለጫ ያወጣ ሲሆን የመግለጫው ሙሉ ቃል የፓርቲው ጽህፈት ቤት ኃላፊ አቶ እንደሻው እንዲህ ገልጸውልናል። የሰማይ ፓርቲ ስነ ስርዓት ኮሚቴ በቀን አስራ አንድ ሰባት ሁለት ሺ ስምንት በና የልቃል ጌትነት ላይ የፓርቲው ብሔራዊ ምክር ቤት ባቀረበው ክስ መሰረት የቅጣት ውሳኔ ማሳለፉ ይታወቃል። ሆኖም ይህ ብሔራዊ ስነ ስርዓት ኮሚቴ የሰጠው የቅጣት ውሳኔ አሰጣት ላይ አሰጣት ሂደት ላይ ተከሰቱ የተባሉ ስህተቶች የታዩ በመሆኑ ውሳኔው ለሚመለከታቸው ተከሳሾች ይፋ ከመሆኑ በፊትም በማህበራዊ ገጾች ላይ በመውጣቱ እንዲሁም ውሳኔው ራሱ የፓርቲውን መተዳደሪያ ደንብ ያልተከተለና የስነ ስርዓት ቅጣትና ዓላማን ያላገናዘበ በመሆኑ የፓርቲው ኦዲትና ምርመራ ኮሚሽን በሰማያዊ ፓርቲ መተዳደሪያ ደንብ አንቀጽ አስራ አንድ ዘጠኝ መሰረት በተሰጠው ስልጣንና ኃላፊነት መሰረት የጸጥታ ውሳኔው ተግባራዊ እንዳይሆን ያገደ ሲሆን በቀጣይም ይህንን ጉዳይ በመመርመር ተገቢ ነው ያለውን የመጨረሻ ውሳኔ የሚሰጥ መሆኑን እየገለጽን ከዚሁ ጋር በማንኛውም የማህበራዊ ድረገጽ ላይ ማናቸውም የፓርቲው አካላትም ሆኑ አባላት የሚያደርጉትን አፍራሽ የቃላት ልውውጦች በአስቸኳይ እንዲያቆሙ ኮሚሽኑ ያስጠነቅቃል ይላል። በዚህ ጉዳይ ላይ የሰማያዊ ፓርቲ የስነ ስርዓት ኮሚቴ ሰብሳቢ ወይዘሮ ሀና ዋለልኝን አነጋግረናቸው ነበረ። የኦዲት ኮሚሽኑ ውሳኔ ይህ ዜና እስከተጠናቀረበት ጊዜ ድረስ እንዳልደረሳቸው በመግለጽ ተከታዩን ብለውናል። ኦዲት የስነ ስርዓት ኮሚቴ ውስጥ ችግሮች አሉ፣ ወይም ደግሞ ቅሬታ ቀርቦ ቅሬታዎች አሉ ብሎ ካስበት ያንን አርጎ የመመርመር ስልጣን አለው። ከዛ በተረፈ ግን ጣልቃ መግባት አይችልም በስነ ስርዓት ኮሚቴ ውስጥ ላይ። ለዶይቸ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ፣ ከአዲስ አበባም።